You're with SBS Radio. Find more great stories in your language at SBS.com.au. You we hit Madrick. Yeah, killing doctor እኔ አላማጣ ነው ያደግኩት እና ብዙ ከድሮ ጀምረን የምናቀው የምንሰማው በጣም ትልልቅ ባላባቶች አሉ፣ አላማጣ ዙሪያ ላይ ከተማ ራሱ መሬት ከገጠሩ ጀምሮ እስከ ከተማ መሬት የነበራቸው ማአት ጋሻ መሬት የነበራቸው ባላባቶች። እነሱ የት ላይ ነው ፊት የሚያደርጉት ማለት የራያ ሰዎች ናቸው እንግዲህ እንደውም አንፎርችነት ሊባቦ አልተሳተፈም እንጂ አሁን እሱ የነዛ ቤተሰብ ቅርስ ነው እና መአት ባላባቶች ነበሩ። እነዚህ የራያ ሰዎች አይደሉም ወይ መሬት ተሰጣቸው? የትግራይ ወይ ደግሞ በተለምትለኝ አካባቢ የአማራ ባላባቶች የምትላቸው እነማን ናቸው? አሁን እኛ ከምናውቃቸው ማለት ነው። አስቴር፣ የመሬት ይዞታ እኮ መንግስት በተቀየረ ቁጥር አብሮ የሚቀየር ነገር ነው። ለምሳሌ በአስራ ዘጠኝ ሰላሳዎቹ መጀመሪያ አካባቢ የተደረገ የመሬት ሽግሽግ ነው። በኋላም የአፄ ኃይለ ስላሴ አዲስ የመሬት ግብር አስገብተው ኢንትሮዲስ አድርገው እሱን በሌላ እንደገና ታድሶ የመሬት ይዞታው በቋሚነት የቆየበት ጊዜ የለም። ስለዚህ ዛሬ በመንግስት የተያዘ ነገ በግለሰብ ይያዛል፣ ነገ በግለሰብ የተያዘ ዙሮ በመንግስት ይገባልና አሁን በአንቺ እድሜ ወይም በእኛ እድሜ የተወሰኑ የራያ ባላባቶች ትላልቅ መሬት ይዘው መገኘታቸው ሊያስደንቀን አይገባም። እኔ ባደኩበትም በዋጃ አካባቢ ለምሳሌ ትልቅ መሬት ጉበና ለሚባሉ ሰውዬን ለምሳሌ አሉ። የእጁ መጥተው ራያ ውስጥ ትልቅ ባላባት የነበሩ ሰው፣ እንዲሁ ደግሞ ከዋግ የመጡ ባላባት በዋጃ ሰፋፊ መሬት ነበራቸው። ያ የሚያሳየው ግን የመሬት ይዞታ ከፖለቲካ ስልጣን ይዞታ ጋር የሚያ ስለሆነ ትላንት በመንግስት የነበረው ዛሬ በግል ይሆናል። ዛሬ በግል የሆነው ነገ በመንግስት እጅ ይገባና ያ ክስተት የመሬት ሽግሽግ አልነበረም የሚለውን ነጥብ ለመስራት አያመችም። ያ ሲመራው የነበረ መንግስት ተጠቃሚ አካሎች መሆን አለባቸው እንደዛ ይሄንን ያመሸናሸኑ እንዳለ ሆኖ ያ የዛ በጊዜው የነበረ መንግስት ደጋፊዎች ደግሞ ወይም ደግሞ አካላት ካልሆኑ እንደዚህ የሚያክል ትልልቅ ጋሻ መሬት ሊሰጣቸው አይችልም። ዛት እነሱም የአካባቢ መሪዎች ነበሩ ማለት ነው። ያንን ለማለት ፈልጌ ነው። መሬት ሊዘቅቱታ ከፓወር ጋር የተያዘ ስለሆነ ዝራሽ ማለት ምንበል መዝገብ ቤት ላይ ተጽፎ የተቆለፈውና መሬት ላይ ያለውን ብናገናዘብ ቆንጆ ነው። ገና የምናወራው ስለ ዘመናዊት ኢትዮጵያ ቢሆን ቆንጆ ነው ማለት ዘመናዊ ኢትዮጵያ ከአፄ ቴዎድሮስ በኋላ ያሉትን እንጂ ከዚያ በፊት የነበረን በዘመነ መሳፍንት የምንሄድ ከሆነ ደግሞ የራያም ይሆን የሌላ ኢትዮጵያ መሬት የራስ ማነሱ ነበረው። ስለዚህ ዘመናዊቷ ኢትዮጵያ ጀምሮ የነበረውን ብናይ እና ሪያሎቱም ደግሞ መሬት ላይ ያለውን ብናይ ቆንጆ ነው። ወይዘሮ አስቴር በአሁኑ ወቅት እንደሚታወቀው ራያ አካባቢ የማንነት ጥያቄ ተነስቶ ነው ያለው። እያንዳንዱ ግሩፕ የተለያዩ የታሪክ ማጣቀሻዎችን ከራሱ አታያ አኳያ በማንሳት ራያ ውስጥ የትግርኛ ቋንቋ የአማርኛ፣ አፋር፣ ኦሮምኛ ቋንቋ ተናጋሪ ወይም ዝርያዎች በራያ ውስጥ ተካተው ይኖራሉ። እንደውም ራያን ልዩ የሚያደርገው አንዱ ይሄ ዝንቅነቱ እንደሆነ ይነገራል። ህብረ ብሔራዊነት ባለበት ውስጥ የጎሳ ማንነት ጥያቄ የተለያዩ ከቋንቋና ከዝርያ ጋር ተያይዞ የተነሳ በአሁኑ ወቅት ለምንድን ነው ጎልቶ የሚታየው? በእርግጥ ራያ ትግሬ ነው ራያ አማራ ነው የሚለው ነው። እነኚህ ጥያቄዎች ለምን ተነሱ? በእርሶ አተያይስ ይሄ የማንነት ጥያቄ ከዚህ ተነስቶ ወዴት ሊያመራ ይችላል? የሚል አታያለ በዚህ የማንነት ጉዳይ በተለይ ያለው ቅራኔ ላይ እስካሁን ድረስ ዝም ብዬ ነው የቆየሁት። ምክንያቱም እንዳልከው ሁለት ጎራ ላይ ጥግ የቆሙ ግሩፖች አሉ፣ ቡድኖች። እነሱ ሲሳሳቡ እዛ ውስጥ መግባት አልፈለግኩም። እኔ ብቻ ሳልሆን ብዙ ብዙ አብዛኛው በተለይ የእኛ አካባቢ ሰው እዛ ጎራ ውስጥ ገብቶ መጓተት ስለማይፈልግ ዝምታን መርጧል። ግን የኛ ዝምታ ደግሞ ነገሩ ወደ አልሆነ ቦታ እየወሰደው ነው። ህዝባችንም፣ ከተማችን በተለይ ድንበር ከተማ ያለችው አላመጣ ዋጃ ጨምሮ እየጎዳ ነው እና ለዚህ ነው አሁን ዝምታዬንም መስበር የፈለኩት። የማንነት ጥያቄ ከመነሳት በፊት በጣም ዲሳቲስፋክሽን ነበረ እዛ አካባቢ፣ ምክንያቱም የአስተዳደር ችግር ነበረ። የራስ አለማአስተዳደር ዲሞክራሲ አልነበረም። ያ ዲሞክራሲ አለመኖሩ ደግሞ እዛ ህብረተሰብ ላይ በደንብ ይንጸባረቅ ነበር። በተለይ የሚመጡት አስተዳደሮች ከሌላ ቦታ ነው። የአካባቢውን ህዝብ ስነልቦና አይረዱለትም። የአካባቢው ሰዎች ራሱ ሲመረጡ ሎያሊቲያቸው ለፓርቲው ነው እንጂ ለህብረተሰቡ አይደለም። እና በዛ ምክንያት በጣም ኃይለኛ የሆነ ዲስሳቲስፋክሽን ነበረ በተቻላቸው መጠን ያንን እራኔ ወይ ደግሞ ዲሳትስፋክሽን እንትን ሊያደርጉ ሞክረዋል። ብዙም ተሰሚነት አላገኙም። እና ያ እራኔ የነበረ ራስ ማስተዳደር አይቻልም፣ ተሰሚነት የለም። በዛ ላይ ደግሞ አንድ ማንረሳው ነገር አሁን ብዙ የተማረ ኃይል መጥቷል። ብዙ የተማረ ኃይል በዚህ በሰላሳ ዓመቶቹ እኔ በነበርኩበት ሰዓት ትከል የምትለው ብዙ በተለይ ዶክተር ትልልቅ ትምህርት ያለው ህብረተሰብ አልነበረንም። ባለፉት ሰላሳ ዓመት ግን እኔ ቆጥሬ የማላውቀው የዶክተር ማዕስ የኢንጂነር ማዕስ ነው ያለው እና ያ ጥያቄ እንዲያነሳ ሆኗል። ኤሊት ተፈጥሯል። ያ ኤሊት ደግሞ ማን ነኝ ማለቱ ግዴታ ነው። ምክንያቱም የመጀመሪያ ቤዚክ ፍላጎትን ስታሟላ የሚቀጥለው እንደዚ አይነት የማንነት ጉዳይ መምጣቱ ግዴታ ነው። እና ስለዚህ ያ የተነሳው ጥያቄ በኤሊቱ ነው። አብዛኛው ጊዜ መሬት ሄዳሁን ገጠር አናግራቸዋለሁ ሁሉም ማንነት ጉዳይ ይሉናሎ ታፈጥ ናዮ ድክና ትግርኛ ለማይገባቸው የማንነት ይሉናል ግን ምን እንደሆነ ምን ገብቶን ብለሽ ይሉኛል። መሬት ላይ ብዙም ሰው እንትን አይልም፣ ግን ኤሊቱ ላይ ግን በጣም የጎላ ጥያቄ አለ። በዚህ ላይ የእርሶ አተያይ ምንድን ነው? አሁን ተነስቶ ጎልቶ ያለ በሁለቱ ጎራ በኩል ራያ ትግራይ ነው፣ ራያ ለማማራ ነው፣ ወደዛ ክልል ለመቀላቀል የምንፈልገው የሚሉ ጥያቄዎች አሉ። የእርሶ በዚህ ላይ ያለው የተለየ አቋም አለ። አስቀድሜ እንደተናገርኩት ራያ ማለት በጣም ግዙፍ መልክዐ ምድር ያለው ቦታ ነው። በአሁኑ አደረጃጀት እዚህ ቦታ ላይ ስምንት የሚሆኑ ወረዳዎች አሉ። ከስምንቱ ስድስቱ የትግርኛ ሰንትመንት ያላቸው ህብረተሰቦች ናቸው። ሁለቱ ግን የአማርኛ ሰንትመንት ያላቸው ራያዎች። ሁለት ከተሞች ደግሞ በተለይ በተለይ አላማጣ ከተማው ላይ ብዙ የተለያየ ህብረተሰብ ስላለበት መግባቢያ ቋንቋ አማርኛ ነው የነበረው፣ አሁንም አማርኛ ነው። ትግርኛ ተዘናጋሪው ከድሮው የበለጠ አሁን ቢበዛም አሁንም ሰው የሚግባባው በአማርኛ ነው ድንበር ያሉት ለምሳሌ እነዋጃ ባላ የሚሏቸው ከተማና መንደሮች ደግሞ በቃ ሙሉ በሙሉ አማርኛ ነው የሚያወሩት። የተቀረው የራያ ትግርኛ የሚያወራ ህብረተሰብ ያለበት ነው እና አሁን ችግር መጥቶ ያለው ራያ የማን ነው የሚለው የሁለት ጎራዎች ስትጊያ ነው እና የራያ የማን ነው ከማለት ራያ ማን ያስተዳድረው የሚለው ጥያቄ የሚያመች ይመስለኛል። ምክንያቱም ዲሞክራሲያዊ ሲስተም ከተጠቀምን ህዝብ ራሱ ማስተዳደር አለበት። እና ራያ የማን ነው እየተባለ ከዚህ ከዚህ የሚሳብ ሳይሆን ራሱ ይሄ ያዋጣኛል ብሎ የሚወስንበት መንገድ መመቻቸት አለበት። ባይኔ ለእኔ ራያ ሁሉም አቃፊ የተለያየ ህብረተሰብ ያለበት ኦሮሞ፣ አገው አፋር አማራ ጋዋ ያለበት አካባቢ ስለሆነ በሰላም በፍቅር የኖረ ህዝብ ነው፣ ለዘመናት ማለት ነው። የቅርብ ጊዜ ብቻ ሳይሆን ለዘመናት አንድ ላይ የኖረ ህዝብ ነው እና ማን አስተዳደረው? ማን አስተዳደረው? ይሄንን ህብረተሰብ አንድ ላይ በኩልነት ጥያቄውን መልሶ ፍላጎቱን አስተናግዶ የሚያስተዳደር ሲስተም መሆን አለበት። መፈጠር ያለበት ይሄ ነው እንግዲህ ዘላ አስታራቂም ዘላቂ እምለው ምክንያቱም አሁን አንዱ አሸንፎ ተብሎ ወደ አንዱ ጎራ ቢሰብ ብዙ ቅር የሚለው ህብረተሰብ ይኖራል። አሁንም እንዳለበት ከቆየ ብዙ ቅር የሚለው ህብረተሰብ አለ እና እኔ ማስታረቂያ ብዬ የማስበው በተለይ በተለይ ኮንፍሊክት ያለበት ኤሪያ ላይ አላማጣ እና ዙሪያዋ ላይ መልቲሊንጓል ቢሆን ማለት ሁለት ቋንቋዎች ኦፊሻል ቢሆኑ እና በጣም የሚገርማቸው የአማርኛ ተናጋሪ ህብረተሰብ ስላለ በየቢሮ ታገኟቸዋላችሁ። በአማርኛ ነው የሚያወሩት። ሰው ደግሞ ትግርኛ የሚችል በትግርኛ ይመልስላቸዋል፣ አማርኛ የሚችል በአማርኛ ይመልስላቸዋል። እነዚህን ኦፊሻል ማድረግ ነው። ወረዳ ላይ ያሉ ሆስፒታል ትሄዳሉ፣ የተለያዩ ሰርቪስ፣ የመንግስት መስሪያ ቤቶች ግን አሉ። አማርኛ ተናጋሪ ህብረተሰቦቻችን ማለት ነው እና እሱን ኦፊሻል አድርጎ ህዝቡ በቋንቋ በሚሰባው በሚገባው ሰርቪስ መስጠት ይቻላል። ኦፊሻል ማድረግ ብቻ ነው። ትምህርት ቤትም እንደዚሁ። በእርግጥ የቢ አቅም ጉዳይ ስለሆነ ለሁሉም ራስ መክፈቻው ትምህርት መክፈት አለባቸው ለማለት ይከብዳል። ግን አትሊስት መግባቢያ ሁላችንም የሚያግባባን አማርኛ እንደ ሁለተኛ ቋንቋ ተደርጎ በትምህርት ደረጃ ራሱ ቢሰጥ እና ህዝቡ የሚፈልገው የሚወርጠው ትምህርት ቤት የሚገባበት መንገድ ቢመቻች ይሄ አስታራቂ ነው የምለው እና ይሄ የምለው ምንድን ነው ዘላቂ የሆነ መፍትሄ ነው ብዬ ስለማምን ነው ምክንያቱም የትግራይ ክልል ቀጠለ፣ የራሱ ክልል ፈጠረ፣ ወይ ደግሞ ወደ አማራ ክልል ገባ፣ ዳዝ ማሰር ዋናው ማሰር የሚያደርገው እነዚህን ህብረተሰቦች የሚያስተናግድ ሲስተም መስጠር ነው። ምክንያቱም እነዚህን ህብረተሰቦች የሚያስተናግድ ሲስተም ካልተፈጠረ ችግሩ አሁንም ይቀጥላል፣ በሌላ በአዲስ አስተዳደር ወይ ደግሞ መሪ ይቀጥላል እንጂ ችግሩ አሁንም ይኖራል ማለት ነው። ስለዚህ አቃፊ የሆነ ሲስተም ሁሉንም የሚያስተናግድ ሁሉንም በእኩል የሚያይ የህዝቡ ፍላጎትና ችግር የሚፈታ ሲስተም መፈጠር አለበት ብዬ ነው የማምነው። እና ይህን ለማለት ነው። አቶ በርሄስ በዚህ በማንነት ጥያቄ ላይ መነሾ ምንድን ነው? የእርሶስ አተያይ በተነሱት ጥያቄዎች ዙሪያ ምንድን ነው? እኔ አፍሪካ ላይ መጀመሪያ መግቢያ ላይ ከተናገረች ጋር እስማማለሁ ማለት ዝምታው መጨረሻ ላይ እያደገ እያደገ ሲሄድ ሁሉም ወይለት እንደምንሄደ ብለ ሀሳብን መግለጽ የግድ ስለሆነ ነው ራያ የሀያ ሰባት ወይ ሀያ ስምንት እድሜ ያለው ይመስል አሁን የማንነት ጥያቄ ስነሳ፣ በሌላ በኩል ለእኔ የሚገባኝ እንደ ስድብ ነው። ምክንያቱም ህዝቡ ማንነቱን የሚያውቅና ማንነቱን አውቀው ደግሞ በማንነቱ ስታገድ የነበረ ህዝብ ነው። ስለዚህ ያንን ህዝብ አሁን ተነስተህ ማንነት ይሄ ነው ስባል ትንሽ ያስከፋል እንደ ህዝብ። ስለዚህ እኔ ይሄን ጥያቄ የሚያቀርቡት ራሳቸው እንደ ግለሰብ እነማን ናቸው? እንደዚህ እንደዚህ የሚሉት ሰዎች እነማን ናቸው ስትል ደግሞ ራሱ ማለት የሚያደገ ነገር አለ። መጀመሪያ እነሱ ራሳቸውን አንዳንድ ጊዜ የራሳቸውን የማንነትን ቀውስ በዛ ደረጃ ህዝቡን ማስቀመጥ፣ አይ ቲንክ ህዝቡን መስደብ እንደገና ደግሞ አላስፈላጊ የሆነ ንትርክ ውስጥ መግባት ይመስለኛል። ስለዚህ በህዝብ መፍረድ የሚቻል አይመስለኝም አለ ከህዝቡ የቀረበ ጥያቄ አይደለም። ከባህር ዳርና ከአዲስ አበባ ተነስቶ የሚጠይቁ ሰዎች በመጀመሪያ ደረጃ የራሳቸውን ማንነት ቢያውቁ ደስ ይለኛል። ምክንያቱም አንዳንዶቹ እንደምንሰማቸው አማራ ሳይሆኑ አማራ ነን ብለው የራሳቸው የማንነት ቀውስ ያለባቸው ሰዎች የራያ ህዝብ፣ ራያ አማራ ነው ሲሉ ትንሽ ያስጠፋል። ማለት ወዶ መርጦ የተወለደ ህዝብ የለም ወይም ሰው የለም። ስለዚህ አማራ ወይም ደግሞ ትግራይ የተለየ ማለት አይደለም። ነገር ግን የህዝቡ ማንነት ራሱ ህዝቡ እያለ በህዝቡ መፍረድ፣ በህዝቡ መናገር ተገቢ አይመስለኝም። አንድ ሁለተኛ አሁን ራያ ብቻ እንደ ሀገር ኢትዮጵያ ወዴት እየሄደች እንዳለች የራያ ሰውም ኢትዮጵያ ውስጥ ነው ያለው እና ስለ ኢትዮጵያ በአጠቃላይ ማሰብና አሁን ካለው ቆስ እንዴት እንውጣ ከማለት በመንደር መነታረኩ የበለጠ ቆሱ ወደ ታችም እንድወርድ እያደረግ ነው ያለ ነው። ስለዚህ የራያ ማንነት የሚባለው አሁን ማጆሪቲውን ነው። እንግዲህ ለምሳሌ ራያ ከሕዋኔ ጀምሮ ነው ራያ የሚባለው። እንግዲህ አምባላጅ ራያ ነው፣ ቦራ ራያ ነው፣ እንዳ መሆኒ ራያ ነው፣ መሆኒ ራያ ነው አሁን ቅድም የዘረችው ኮረም አካባቢ ያለው ህዝብ ራያ ነው። ያላማጣ ህዝብ ራያ ነው። የጨርጨር ህዝብ እንደዛ እያልክሄድ ድድቅ ሰዓላ ምናም እያልክሄድ ወደ ሌላ አቃጫ እንገባለን። ለምሳሌ ዶሮ በራያ ድድቅ ሰዓላ ወረዳ ይንባል ነበር። አሁን ወደ አፋር ክልል ተከልለዋል። በአዲሱ የአካል ጉዳይ ላይ ከመሆንም ከጨርጨርም ወደ አፋር ክልል ይሄድ አለ። ስለዚህ ራያ አንድ ቦታ ላይ ይሁን ትባል፣ እነዛ ሁሉም መጠቃለል መመለስ አለባቸው ማለት ነው ከአፋር ክልል ነገር ግን አሁን ለምሳሌ ኦሮምኛ ተናጋሪዎች መሆን ያሉ የነሱን ቋንቋ ባህል መከበር የለበትም አይባል መከበር አለበት። ሌሎቹም እንደሱ አናታ የሆኑ ቋንቋ ተናጋሪዎች ካሉ ባህላቸውን ቋንቋቸውን መከበር አለበት። ግን እንደ ሕዝብ ይሄ ሕዝብ ይሄ ነው ማለት ግን መሬት ላይ ያለውን እውነታ መካድ ይመስለኛል። ስለዚህ በተቻለ መጠን ይህን ሕዝብ ሰላም ሆኖ ልክ እንደ በፊቱ በፍቅር በአንድነት የሚኖርበትን መንገድ መሻት ጥሩ ይመስለኛል። በሌላ በኩል ራያ ራያ ነው አማራም አይደለም ትግራይም አይደለም ራያ ራያ ነን የሚባለው አባባል ደግሞ ትንሽ የተለየ ለመግለጹ የሚከብድ አይነት ነገር ነው። ያ ማለት መንዝ መንዝ ነው አማራ አይደለም፣ ወይም ደግሞ አምባሰል አምባሰል ነው አማራ አይደለም እንደማለት ነው። ወይም እንደርታ እንደርታ ነው ትግራይ አይደለም እንደማለት ነው። ስለዚህ በእርሶ አተያይ ራያ ምንድን ነው ማለት ነው? የራያ ህዝብ ማጀሪቱ የትግራይ ህዝብ ነው ማለት ትግርኛ ተናጋሪ ነው። ይሄ ለዛው ራያ አካባቢ የምንነገረው እንደርታ አካባቢ የምንነገረው ሽራ አካባቢ ይለያያል። እንደ አማርኛው እንደሌላው እንደ ኦሮምኛው እንደ ምኑ ነው። ስለዚህ የራያ ህዝብ ትናንትም ትግራይ ነው አሁንም ትግራይ ነው ማለት በአብዛኛው ማጆሪቲ ያለው ትግርኛ ተናጋሪ ስለሆነ ስለዚህ በእኔ እምነት ትግራዋይ ነው ነው የራያ የራያ ህዝብ። ዶክተር ተበጀስ በእርሶ አተያይ የዚህ የማንነት ጥያቄ መነሻው ምንድን ነው? የእርሶስ የግል አተያይ የሚያርፈው የቱ ላይ ነው? የኔ ራያ ውህድ ማንነት ያለው ራሱን ችሎ በእግሩ የሚቆም አንድ ህዝብ ነው ብዬ አምናለው። የማንነት ትግሉ የተነሳበት ምክንያት ደግሞ አራት ምክንያቶችን ላንሳ። አራት ነጥቦች፣ ለምን የራያ ህዝብ ዛሬም ከሀያ አምስት ዓመት ቀድሞም በማንነት ጥያቄ ለምን መንቀሳቀስ ጀመረ የሚለውን አራት ነጥቦች አንስቼ ጨርሳለሁ። አንደኛ፣ የመጀመሪያው ነጥብ ህወሀት ወይም የትግራይ ህዝብ ነጻ አውጭ ግንባር ከመነሻው ተስፋፊ ነው። የዚህን ውህድ ማንነት ያለው ህዝብ እውቅና ሳይሰጥ በደስ ጣጭነት ነው የተነሳው ለዚህ አንዱ መነሻ ምድር በስምንት የድርጅቱን መግለጫ ስታይ ከትግራይ ተነስቶ አላውሃ ነው ድንበሬ ይላል። አላውሃ ማለት ከላይ ከትግራይ ጫፍ ተነስተ አሁን አማራ ክልል የምንለው የድሮ ወሎ ክፍል ሀገር 80 ኪሎ ሜትር ይገባል አላወንዝ ለመድረስ እዛ ድረስ ነው ድንበሬ ይላል። ስለዚህ የዚህን ውህድ ማንነት ያለው ህዝብ ጥያቄ ሳይመልስ ደፍጦ ለመያዝ የተስፋፊነት አላማ ይዞ ስለተነሳ ህወሃት መነሻው የማንነት ትግሉ አንዱ መነሻ ይሄ ነው። ሁለተኛው ብሔራዊ ክልላዊ የሽግር መስተዳደሮችን ለማቋቋም የወጣ አዋጅ በአስራ ዘጠኝ ሰማኒያ አራት የአዋጅ ቁጥር ሰባት አስራ ዘጠኝ ሰማኒያ አራት የወጣ አዋጅ ክልሎች በተናጠልም ይሁን በጋራ እንዴት ክልላዊ መስተዳደር መመስረት እንዳለባቸው ይዘረዝራል። በዛም አዋጅ ላይ ክልል በተናጠልም ሆነ አብሮ በመዳበል ክልል መመስረት የሚችሉ እውቅና ያላቸው ብሔሮች ወይም ዘውጎች ብሎ ዘርዝሯል። በሙሉ ሁሉ የሀገሪቱ ብሔሮች ተዘርዝረዋል እዛ አዋጅ ላይ እዛ አዋጅ ላይ ትግራይን የመሰረቱ ወይም የትግራይ ክልልን የሚመሰርቱ ብሔሮች ተብለው የተዘረዘሩ ሶስት ናቸው። አንዱ ትግራዋይ ኦፍኮርስ፣ ሁለተኛው ሳሆ፣ ሶስተኛው ኩናማ ይላል። እንግዲህ በአስራ ዘጠኝ ሰማንያ ሰባት የህዝብ ቆጠራ መሰረት ሳሆ ወይም አሁን ኢሮብ የምንለው ሀያ ሁለት ሺህ ሕዝብ ብቻ ነው የነበረው የኩናማ ሕዝብ አንድ ሺ ስምንት መቶ ህዝብ ብቻ ነው የነበረው። አንድ ሺ ስምንት መቶ ህዝብ ይዘህ ብሔር ትግራይን የሚመሰሩት ብሄር ተብለህ ተቀምጠሃል። በሌላ በኩል ራያ ውስጥ ያሉ የአገው ህዝብ ብዛት አስራ ሶስት ሺ ነበር በወቅቱ። እንደ ህዝብ አልተጠቀስም እዛ አዋጅ ላይ የአማራ ህዝብ አርባ ስምንት ሺ የአማራ ገበሬ ራያ ውስጥ እንደነበር የአስራ ዘጠኝ የሰማኒያ ሰባት የህዝብ ቆጠራ ያሳያል። የአማራ ብሔር እንደ አንድ ብሔር ተብሎ ለትግራይ ለማዋቀር አልተመሰረተም። ኦሮሞ 3563 ኦሮሞ ገበሬዎች ራያ ውስጥ እንደሚኖሩ ህዝብ ቆጠራው ያሳያል። የትግራይ ክልል ሲመሰረት ግን ኩናማ አንድ ሺ ስምንት መቶ ቁጥር ያላት ኩናማ ናት የተጠራው። የኩናማ ህዝብ ነው የተጠራው። አይጠራ አይደለም ግን ሌሎችም መጠራት ነበረበት። አፋር ሂድ ሁለት ሺ አፋር አርብቶ አደሮች ራያ ነበሩ በዛ ህዝብ ቆጠራ። አዋጁ አፋርንም፣ ኦሮሞንም፣ አማራንም አገውንም እውቅና ሳይሰጥ ኩናማና ሳሆንና ትግራዋይን ብቻ እውቅና ሰጥቶ ያ ትግራይ ክልልን መሰረታለናል። ይሄ ምን ያሳያል? ህወሓት የራያን ህዝብ ማንነት ለመጨፍለቅ ከመጀመሪያው እንደተነሳ ያሳያል። ይሄ ሁለተኛው ነው። ሶስተኛ ልምጣለ። ህገ መንግስቱ፣ ህገ መንግስቱ አንቀጽ 39 ቁጥር 2 ላይ ማንኛው ህዝብ በቋንቋ የመማር የመናገር ቋንቋውንም የማዳበር መብት አለው ይላል። ይሄ ህገ መንግስታዊ መብት ነው። ወደ ራያ ህዝብና ራያ ህዝብ ላይ ቀደም እንዳልኩት አርባ ስምንት ሺህ የአማርኛ ተናጋሪ ያለ አስራ ሶስት ሺ አገውኛ ተናጋሪ ህዝብ አለ ሶስት ሺ አምስት መቶ ስሳ ሶስት ኦሮምኛ ተናጋሪ ህዝብ አለ አንዳቸውም በቋንቋቸው የመማር እድል የላቸውም አዩ ጥሰቱ ህገ መንግስታዊ ነው ይሄ የማንነት ጥያቄ እንድነሳ ያደርጋል ይሄን የምነግር ደግሞ በቲዮሪ አይደለም በጽንሰ ሀሳብ ደረጃ አይደለም እኔ አንዱ ነኝ እኔ በአስራ ዘጠኝ ሰማንያ አምስት ዋጃን ጠቅሎ ወደ ትግራይ ሲገባ ጥቅምት ላይ ነው መጽሐፍ መልሶ የተባል ነው አምስተኛ ክፍል ነበርኩ በወቅቱ ለምንድን ነው የምንመልሰው አይ ከአሁን በኋላ ወደ ትግራይ ክልል ገብታችኋል፣ በትግርኛ ነው የምትማሩት። ኦኬ ልጆች ነበር ተማር ነው ጨረሰን ወጣ። ግን በርካታ ሰዎች ይህን ማድረግ ስላቃታቸው ሴት ልጆች ያለ እድሜያቸው አግብተው ቀርተዋል። በዛ ወደ አማራ ክልል የሶስት ሰዓት ጉዞ በእግር ተጉዞ መማር ስላልቻሉ አብዛሀኛው የእኛ ጓደኞች በትምህርት ስኬታማ መሆን ስላልቻሉ ቋንቋው ስላልገባቸው አፍ መፍቻ ቋንቋቸው ስላልሆነ ስለተቸገሩ ሰክሰስፉል መሆን ስላልቻሉ ስኬታማ መሆን ስላልቻሉ በስደት ዛሬ በአረብ ሀገር በርሃ ሲንከራተቱ እናገኛቸዋለን። ከዚህ የባሰ የህግ ጥሰት የለም። ይሄ ማንነትን ጥያቄ እንድታነሳ ካላደረገ ሌላ የማንነት ጥያቄ እንድታነሳ የሚያደርግህ ጉዳይ የለም። ወደ አራተኛው ነጥብ ልውሰድ፣ አሳጥሬ አራተኛው ነጥብ ላይ የራያ ህዝብ በዚህ የማንነት ጥያቄ የህይወት ዋጋ እየከፈለ ነው። ከዚህ አንጻር ከአስቴር ጋር ነው የምትማማው። ራያን እንደ ራያ ማንቀሳቀስ ካለብህ ራያ ራያ ነው ከኢትዮጵያዊነቱ ካነስ ራያ ህዝብ ኢትዮጵያዊ ነው። ትንሿ ኢትዮጵያ ራያ ነው ይመስሉ በትልቁ ካየሁ ራያ ኢትዮጵያዊ ነው። በኢትዮጵያዊነቱ ኮርቶ፣ በኢትዮጵያዊነቱ ራሱን ሪፕሬዘንት ያደርጋል። ከዛ በታች ግን ማንነትህን ጥራ ከተባለ የራያ ሰው ራያ ነው መሆን ያለበት ወይዘሮ አስቴር እስካሁን በተካሄዱት ወይም በተነሱት የማንነት ጥያቄ ላይ የተለያዩ የሚሰሙ ድምፆችን አርቆ የራያን ህብረ ብሔራዊ ማንነት አስጠብቆ ወደፊት ለመቀጠል ምን መደረግ አለበት ይላሉ? ይህንን አይነት ጥያቄ ለሚያነሱ ወገኖች የእርሶ ምክረ ሀሳብ ምንድን ነው? እንግዲህ ቅድም እንደተናገርኩት ችግሩ ያለው ድንበሩ ላይ ነው። ድንበር ላይ ደግሞ የትም ዓለም እንደሚታየው ድብልቅ ህብረተሰቦች ይኖራሉ። ሁልጊዜ ማን አስተዳደረው ማን አስተዳደረው እነዚህ ድብልቅ ህብረተሰቦች ነበሩ፣ አሉ፣ ለወደፊትም ይኖራሉ እና አስታራቂ የምለው ይሄ ነው። ያን ኢንተርቴይን የሚያደርግ መሆን አለበት። እንግዲህ የሚመሰረተው ወይ ደግሞ የሚቀጥለው በትግራይም ሊሆን ይችላል ወይ ደግሞ ሌላ አዲስ አወቃቀር ሊሆን ይችላል። ግን ዋና ቁም ነገሩ ማለት የምፈልገው እነዚህን የተለያዩ ህብረተሰቦች የሚያቀፍ የፍላጎታቸውን፣ ቋንቋቸውን፣ ባህላቸውን የሚያከብር እንደልባቸው እንትን እንዲያደርጉት የሚፈቅድ ስርዓት መሆን አለበት። ባይነኝ አክቲቪስት የሚባሉት የሚንቀሳቀሱት የተለያየ ጎራ ይዞ የሚንቀሳቀሱት ደግሞ ይህንን ያማከለ በተለይ በተለይ ደግሞ ህዝቡ ታች ወርዶ እርስ በርሱ ይሄ ኤሊቱ ላይ ያለው በጣም የሚያስጠላ ጠብ መሬት ላይ ህዝቡ ለስንት ዘመናት አብሮ የኖረ ተፋቅሮ ተዋልዶ አንድ ቤተሰብ ውስጥ ገብቶ ሁለት ጀነሬሽን አትሄድም። የተለያየ ህብረተሰብ ያለበት አንድ ቤተሰብ ውስጥ ማለት ነው ያለበት ህብረተሰብ ነው። እና ያ ቅራኔው ታች ወርዶ አሁን ባለፈው ሄጄ ያየሁት በጣም ደስ የማይል ቴንሽን ፈጥሯል። እና ያ እንዲረግብ ህዝቡ አንድ ላይ እንደ ድሮ ተስማምቶ ተፋቅሮ የሚኖርበት መንገድ በተለያየ መንገድ መጣር አለባቸው ብዬ በዚህ አጋጣሚ ጥሪ ላቀርብ ፈልጋለሁ። አመሰግናለሁ። አቶ በሬስ አሁን በሚባለ መልካም አስተዳደር ያልሆነ ህዝቡን ፍትህ ስላጣ ማንነትህን ቀይር ማለት ተገቢ ያልሆነ አባባል ነው ህወሀት መቃወም አንድ ነገር ነው ማንነትህን ግን አጥፋ ማለት ደግሞ ሌላ ነው ለራያ ህዝብ ህወሀት አይደለችም ትግራዋይነት የሰጠችው የራያ ህዝብ ትግራዋይነቱ ከህወሀት በፊት የነበረ ነው አሁንም ያለ ነው ለወደፊት ይቀጥላል ስለዚህ ማንነትህን ከስርአት ጋር ማያያዝ ማንነትህን ከመጥፎ አስተዳደር ጋር ማያያዝ ለእኔ ተገቢ አይመስለኝም ሌላ ይሄ አሁን ራያ ራያ ነው የምባለው። ራያማ የአካባቢ ስም ነው። ራያ የሚባል ብሔረሰብ አላውቅም። እስካሁን ድረስ በራያ ውስጥ የተለያዩ ብሔረሰቦች አሉ። በአብዛኛው ማጆሪቲ ግን ትግርኛ ተናጋሪ ነው፣ ትግራዋይ ነው። ስለዚህ ራያ የሚባል ብሔረሰብ ከሌለ አሁን በሚቆጥራቸው አዋጆች እና መመሪያዎች ራያ እንደ ብሔረሰብ መቆጠር አይችልም። ራያ እንደ አካባቢ ነው። ስለዚህ በራያ ውስጥ ያሉት ህዝቦች ችግር ካለ ችግሩን መጋፈጥ፣ መታገድ፣ መጠየቅ እንጂ በእኛ ምክንያት አንተንም ትግራይም አማራ ሆን ወይም ትግራይም ራያ ሆን የሚባለው ነገር ራያ የአካባቢ ቦታ መጣሪያ እንጂ ራያ የማንነት መጣሪያ አይደለም። ስለዚህ ይሄ ነው ለኔ የሚገባኝ። በሌላ በኩል አሁንም አሁንም ህዝቡ መሬት ላይ ቅድም አስር ብለዋለች ይሉናል፣ ይሉናል ነው እየተባለ ያለው እንጂ ህዝቡ አላለም። ውጭ ያለነውም ባህር ዳር ያሉትንም አዲስ አበባ ያሉትንም ትንሽ ረጋዩ ይበሉ፣ ህዝቡን ይጠይቁ፣ ህዝቡን ያነጋገሩ። ከህዝቡ የቀረበ ጥያቄ ከሆነ የህዝብ ጥያቄ ነው። ምላሽ ወደዱም ጠሉም ያገኛሉ። በየትኛው መንገድ ማለት ነው። ስለዚህ ከስርዓት ጋር ያለን ቅራኔ ከስርዓት ጋር ያለን ቅራኔ፣ በህዝቡ ማንነት ላይ መፍረድ ግን ተገባ አይመስለኝም። ኖት ኦንሊ ን ራያ ዘሆልን ኢትዮጵያ ይሄ ጽንፈኝነት ጥሩ አይደለም። ይሄ ጭፍን ጥላቻ ጥሩ አይደለም። ከእውነታው ጋር አብረን ብንሄድ የቻለ ነው። ህዝቡ እያለ በህዝቡ ላይ ዳኛ ሆነ መቅረብ ተገባ አይመስለኝም። መማር ማለት ለህዝቡ እድገት፣ ለህዝቡ ሰላም፣ ለህዝቡ ጤንነት እንጂ ለህዝብ እልቅት መሆን የለበትም ቅድም ያለችው ነገር አለ። አስያ ድንበር አካባቢ ችግሮች አሉ። የትም ድንበር ችግር አለ። ሺ ችግር አለ። እሱን መፍታት አስፈላጊ ነው። ማንነቱ አማራ ያለ ትግራይ ሁን ከተባለ አንድ ሰው ትክክል አይደለም። ይሄንና መወገዝ አለበት። ነገር ግን እንዲ በጭፍን ከህወሓት ጋር ያለውን ጥላቻ በማያያዝ ይሄ ራያን ህዝብ ማንነትን ለማስቀየር የሚደረገው እንቅስቃሴ ግን ተገቢም አይደለም፣ ጥሩም አይደለም። አንደኛ በህዝቦች መካከል እልቂት እና ችግር እንዲፈጠር በአንድ ጥር ቆንጆ ነው ችግሮች ካሉ ህዝብ ራሱ መጠየቅ አለበት። ህዝቡ አግባቡ መመለስ ይችላል መመለስ ይችላል ከህዝብ ጥያቄ ከመጣ ነገር ግን በህዝቡ ላይ የሌለውን ጥያቄ ግለሰቦች ራሳቸው ጥቅም ስሉ ማንነት ባያረጉ ቆንጆ ይመስለኛል። እና ረገብ ብሎ ቆንጆ ይመስለኛል። ሪያሎችን ቢያገናዝቡ ቆንጆ ይመስለኛል። የፖለቲካ አመለካከታቸው ከህዝብ ጥላቻ ጋር ባያያዙ ቆንጆ ይመስለኛል። ዶክተር አበጀስ ለተነሳው የማንነት ጥያቄ በእርሶ በኩል ምን አይነት መፍትሄ ይበጃል ይላሉ? እሷን ላይ ነጥብ ከመስጠቴ በፊት አንድ ጥያቄ ለአቶ በርሄ እንድጠይቅ ፈቅልኛል። መልካም። በእኔ እምነት ቋንቋ ብቻውን የማንም መግለጫ አይደለም። ትግርኛ አንድ ሰው ትግርኛ ስላወራ ትግሬ አይደለም፣ እንግሊዝኛ ያወራ ሁሉ እንግሊዛዊ አይደለም። እሱ አንዱ ነው። ሁለተኛው ግን አንዱ ንት ጥያቄ ህዝብ አይደለም እንዴ? ለምሳሌ ልጅ ወልዶ ልጅህ በአማርኛ አይማርም በትግርኛ ነው የሚማረው የተባለበት አባት እንዴት ክፋት፣ ህዝብ እንዴት ምሬት አይኖረውም? ምሬት ይሄ ምሬት አይደለም ወይ? አንድ አባት ልጆቹን ወይ ሌላ ቦታ አማራ ክልል ውስጥ ልከት አስተምር ወይ እዚህ በትግርኛ አስተምር ሲባል ተወልዶ ባደገበት አያቶቹ ተወልዶ ባደጉበት መሬት ላይ ልጁን በአፍ መፍጫ ቋንቋ አለማስተማሩ ብሶት አይፈጥርም ወይ ይሄ ብሶት ችግር አይደለም ወይ እንዴት የህዝብ ጥያቄ አይደለም ማለት ይቻላል ለማለት ነው በሬ እዚህ ላይ ሪፍሌክት ብታረግ በጣም ደስ ይለኛል ይሄንን አሁን የአንድ ቤተሰብ ጥያቄ ነው እየጠየቅ ያለው እናንተ ግን እያነሳችሁ ያላችሁ ጥያቄ ከሕዋነ ጀምሮ ያለውን ህዝብ ጥያቄ ነው እየጠየቃችሁ ያላችሁት ቅድም መልሾ ነበረ ድንበር አካባቢ እንደዚህ አይነት ችግሮች ሲኖሩ አማራ ሆኖ አማራ አይደለም እና ትግራይ ሆኖ ትባል፣ ትክክል አይደለም። ይሄ ትክክል አይደለም ነው ያልኩት። ቅድምም ብዬዋለሁ። ባላ ድንበር አይደለም። ባላ ማለት ራያ አዘቦ ወዛ ውስጥ ያለ ነው። ባላ ያለ አባት አማርኛ ተናጋሪ ነው። በአማርኛ ማስተማር ይፈልጉ። አማራ ክልል ውስጥ የተለያዩ ብሄረሰቦች አሉ። ቅማንቶች አሉ፣ ሌሎችም አሉ። ኦሮሚያ ውስጥ የተለያዩ ጎሳዎች አሉ። ቆየኝ፣ ሁሉም ቋንቋቸው ይማራሉ ማለት አይደለም። ይመረ ነው አማራ ክልል ውስጥ ያሉት። የኔ እንግዲህ የመጨረሻው መፍትሄ ብዬ የማስበው ፌደራል መንግስቱ የምር አገራዊ ደህንነትንና አገራዊ ማንነትን የሚጠብቅ ከሆነ ያን ህዝብ ከተጋረጠበት ልዩ ሀይል አደጋ ሊጠብቀው ይገባል ብዬ ነው የምለው። ይሄ ደግሞ ህገ መንግስታዊ መብት ነው። ደግሞ ያን ያላደረገ መንግስት መንግስታዊ ግዴታውን አልተወጣም። ኢታዝን ዲዘርቭ ትቢ ኮልድ ገቨርመንት ፎርዛማድ አድማጮቻችን የዛሬው የውይይት መድረክ የመናገሪያ አጀንዳችን የነበረው የራያ ማንነት ጥያቄ ነው። የውይይቱ ተሳታፊዎች ወይዘሮ አስቴር አስገዶም አቶ በረሄ ሀጎስና ዶክተር ተበጄ ሞላ ናቸው። ስለ ተሳትፎው እናመሰግናለን። እናመሰግናለሁ። ካሳውታንዩ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.